ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የመከላከያ ሰራዊቱን ከመቀሌ ለማውጣት በድንገት የተወሰነ ሳይሆን ከአንድ ወር በላይ የፈጀ ሂደት መሆኑን ጠቅላይ ሚኒስትር አቢይ አህመድ ገለጡ። ኒው ሳውስ ዌልስ ላይ ተጥለው ያለውን የኮሮና ቫይረስ ገደብ የፊታችን አርብ የሚነሳ መሆኑን ለመናገር ጥቂት ቀናትን መጠበቅ ግድ እንደሚል ተነገረ። አውስትሬልያ በቶኪዮ ኦሎምፒክ አዲስ ሬኮርድ ያስመዘገበ የሴትና ነባር ዜጎች አትሌቶችን አሰለፈች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አቢይ አህመድ ዛሬ ሰኞ ሰኔ 28 በተካሄደው የኤፌድሪ ስድስተኛ ዓመት የሥራ ዘመን አራተኛ ልዩ ስብሰባ ላይ ተገኝተው ከሕዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄዎች ምላሽ ሰጥተዋል። ከቀረቡት በርካታ ጥያቄዎች ውስጥ የትግራይ ክልል ቀውስን አስመልክቶ በሰጡት ምላሽ ከመቀሌ ሰራዊቱ እንዲወጣ የተደረገው በድንገተኛ ውሳኔ ሳይሆን ከአንድ ወር በላይ በፈጀ ሂደት ነው ብለዋል። የወሰንነው ውሳኔ ለኢትዮጵያ ሕዝብ ይጠቅማል ብለን ነው። በእርግጠኝነት የተሻለ ውጤት ያመጣል ብለን እናምናለን ሲሉም የውሳኔውን ሂደትና ፋይዳ አመላክተዋል። አያይዘውም ኢትዮጵያን መከላከል የሚቻለው መከላከያ ሲጠናከር እንደሆነና ወጣቶችም ይህን ተገንዝበው መከላከያን እንዲቀላቀሉ ጥሪ አቅርበዋል። የውጭ ጉዳይ ሚኒስቴርን አስመልክተውም በሚቀጥለው ዓመት መስከረም የሚቋቋመው መንግሥት አሁን በመላው ዓለም ያሉትን የኢትዮጵያ ኤምባሲ ቁጥሮች የሚቀበላቸው እንዳልሆኑና ሰላሳ ያህል ኤምባሲዎች እንዲቀነሱ የሚደረግ መሆኑን አመላክተዋል። አክለውም የዲፕሎማሲ እይታችንን መመርመር አለብን፣ በውጭ ያላችሁ ኢትዮጵያውያንም መዘጋጀት አለባችሁ በማለት አሳስበዋል። ጠቅላይ ሚኒስትሩ የተወሰኑ የቆንስላ ጽሕፈት ቤቶች ግልጋሎቶቻቸውን በውጭ አገር ነዋሪ በሆኑ ኢትዮጵያውያን የክብር ቆንስላዎች ማካሄድን እንደ አንድ አማራጭ ጠቁመዋል። በዚሁ የስድስተኛ ዓመት አራተኛ ልዩ ስብሰባ አምስት መቶ ስልሳ ሰባት ነጥብ ስልሳ ሰባት ቢሊዮን ብር በሁለት ሺ አስራት የፌዴራል መንግሥት በጀትነት ጸድቋል። ይህ በእንዲህ እንዳለም ኢትዮጵያ መንግስት ባለፈው ሰኞ የወሰደውን የተኩስ ማቆም እወጃ አስመልክቶ ህወት ትናንት ጁን አራት ባወጣው ባለ ሰባት ነጥብ መግለጫው ከመርህ አኳያ እንደሚቀበለውና ሁሌም ተግዳሮቶችን በሰላማዊ መንገድ ለመፍታት እንደሚሻና ጦርነት ተቀዳሚ ፍላጎቱ እንዳልሆነ አስታውቋል። ኒው ሳውዝ ዌልስ ውስጥ ባለፉት 24 ሰዓታት በኮሮና ቫይረስ የተጠቁ ሰዎች ቁጥር 35 መድረስን ተከትሎ ፕሪምየር ግላዲስ በርጅክልያን ነዋሪዎች ተገቢ የሆኑ ተግባራትን እንዲፈጽሙ ጥሪ አቅርበዋል። ባለፉት 24 ሰዓታት ውስጥ በቫይረሱ ከጠቁስ 35 ሰዎች ውስጥ 24ቱ ራሳቸውን አገለው ይገኛሉ። ኒው ሳውዝ ዌልስ ላይ ለ14 ቀናት የተጣሉት የኮሮና ቫይረስ ገደቦች የፊታችን አርብ ጁላይ 9 ድረስ ጸንተው ይቆያሉ። ፕሪምየር በርጂክሊያን አሁን ባለው ሁኔታ ዛሬ ላይ ሆኖ ገደቦችን በተያዘለት ዕቅድ አርብ ጁላይ 9 ለማንሳት ይቻላል ብሎ ለመናገር አዋኪ እንደሆነ ገልጠው ከውሳኔ ላይ ለመድረስ መጪዎቹ ጥቂት ቀናት ወሳኝ መሆናቸውን ተናግረዋል። የቫይረሱ ስርጭት ሲድኒ ቦልካም ሂልስ በሚገኝ ሳሚት ኬር የአረጋውያን ክብካቤ መስጫ ውስጥ ሁለት ተጠዋሪ አረጋውያን በቫይረሱ ተጠቅተዋል። እስካሁን አምስት የአረጋውያን ክብካቤ ተቋም ነዋሪዎች በኮሮና ቫይረስ ተይዘዋል። የአረጋውያን ክብካቤ ግልጋሎት ሰጪዎች ዋና ሥራ አስፈጻሚ ሚሼል ሰሎን መንግሥት ከጁን 28 ጀምሮ የአረጋውያን ክብካቤ ሠራተኞች የኮሮና ቫይረስ ክትባት የመከተብ ግዴታ ያለባቸው መሆኑን ቢደነግግም ያን የሚያስፈጽም እንደሌለ ተናግረዋል። ሁለት መቶ ሠራተኞች ያሉት የአረጋውያን ክብካቤ ተቋሙ ሠራተኞች ውስጥ ሁለት ሦስተኛ ያህሉ አልተከተቡም። ይሁንና የአረጋውያን ክብካቤ ሰራተኞችን ክትባት እንዲከተቡ ግዴታ የሚጠለው ድንጋጌ እስከ ሴፕቴምበር አስገዳጅ አይሆንም። ባለፉት 24 ሰዓታት አራት የኩይንስላንድ ነዋሪዎች በኮሮና ቫይረስ ተጠቅተዋል። ኩይንስላንድ የወሸባ ማዕከል ለመገንባት የተነደፈውን ዕቅድ ግብር ላይ ለመዋል መንቀሳቀስ ጀምራለች። ደቡብ አውስትሬልያ በሌሎች ክፍለ አገራት በኮሮና ቫይረስ የተጠቁ ግለሰቦች ቁጥር መጨመርን ተከትሎ ጥላቸው የነበሩ ገደቦችን አላላች። ፕሪምየር ስቲቨን ማርሻል ደቡብ አውስትሬልያ ለሦስት ሰዎች አራት ስኩዌር ሜትር ደንብ መመለሷን ተናግረዋል። አክለውም ባለፈው ሳምንት ተጥለው የነበሩ ገደቦች አብቅተዋል፣ ለቪክቶሪያም ገደቦቹ ይላላሉ ብለዋል። ቀደም ሲል ሰዎች በርከት ብለው ለመሰባሰብ ይችሉ የነበረው እስከ 150 የነበረ ሲሆን አሁን እስከ 200 ከፍ ብሏል። ቆሞ መጠጣትና ዳንስም ተፈቅዷል። ወደ ደቡብ አውስትራሊያ ለመሄድ የሚሹ የቪክቶሪያ ነዋሪዎች የላሉላቸው ገደቦች እስከምን እንደሆነ ሐሙስ እለት ይረዳሉ። በጅሮንድ ጆሽ ፍራይደንበርግ ባለፈው ሳምንት በተካሄደው የብሔራዊ ካቢኔ የአውስትራሊያን ምጣኔ ሀብት ከወረርሽኙ እንዲያንሰራራ ለማድረግ የተተለመው ብሔራዊ ፍኖተ ካርታ ወደፊት አራማጅ እንደሆነ ገለጡ። አቶ ፍራይደንበርግ አውስትራሊያን ከወረርሽኙ ለማውጣት የተነደፈው ባለ አራት ምዕራፍ እቅድ ለንግዱ ማኅበረሰብ የመተማመን መንፈስን ያሳድራል ሲሉ ተናግረዋል። አያይዘውም በጠቃሚነት ይህ ፍኖተ ካርታ በብሔራዊ ካቢኔ ገደቦችን መጣል የመጨረሻ አማራጭ እንዲሆን ተስማምቷል። ቫይረሱን ደፍቆ ከመያዝ በሂደት ከቫይረሱ ጋር አብሮ መኖርን ለሆስፒታል ለሞትና ለጽኑ ሕመም እንዳይዳርግ ወደ መከላከል መሸጋገር ይኖርብናል ብለዋል። በሌላ በኩል የተቃዋሚ ቡድን መሪ አንቶኒ አልቤኒዚ ወረርሽኙ መውጫ ባለአራት ደረጃ እቅዶችን ተችተዋል። አቶ አልቤኒዚ በትችታቸው ሽግግሮቹ መች እንደሚሆኑ የተወሰኑ የጊዜ ገደቦች አለመቆረጡን ባሉታዊነት አንስተዋል። እኒህ ጠቅላይ ሚኒስትር ከቀጣዩ ጋዜጣዊ መግለጫ ባሻገር ዕቅድ የመንደፍ አቅም የላቸውም። ለዚህም ነው ባለፈው አርብ ባለአራት ምዕራፍ ተብዬው መግለጫ የጊዜ ገደብና ኢላማ አልባ የሆነው፣ ባለፈው ጃንዋሪ እንደተናገሩት በማለት ተችተዋል። በዚህ ሳምንት አምስት መቶ ያህል ጠቅላላ ሐኪሞች ዕድሜያቸው ከ40 እስከ 59 ላሉ ሰዎች የፋይዘር ክትባት መከተብ ይጀምራሉ። በዚህም ሳይወሰን በጁላይና ኦገስት ወራት ውስጥ የነባር ዜጎች ማኅበረሰብ ድርጅቶችን አካቶ ተጨማሪ 800 ጠቅላላ ሐኪሞች የፋይዘር ክትባት ይሰጣሉ። የፌዴራል መንግሥቱ እስካሁን ስምንት ነጥብ ሁለት ሚሊዮን ሰዎች በመላ አውስትሬሊያ መከተባቸውን ገልጧል። አምስት ሚሊዮኑ የተከተቡት አስትራ ዜኒካ መሆኑንም ጠቁሟል። ፊሊፒን ውስጥ በአንድ የትራንስፖርት አውሮፕላን ላይ በደረሰው አደጋ ሳቢያ አምሳ ወታደሮች ሕይወታቸውን አጡ። አደጋውም በመከላከያ ሰራዊት ላይ የደረሰ እጅግ አስከፊ ተብሏል። 96 ተዋጊ ወታደሮችን ጭኖ ይበር የነበረው ሎኪድ ሲ 130 ሄርኩለስ እሁድ እለት ለመጋየት ያደረገው ስሉ አውራጃ ከሚገኘው ጆሎ አውሮፕላን ማረፊያ ለማረፍ ሲል ከማረፊያ ሜዳው ውጪ ወጥቶ በመከስከሱ ነበር። አደጋውን አስመልክቶ መንስኤው የአየር ጠባይ፣ የአውሮፕላኑ ቁሳቁሶች ወይም በአብራሪው ክህሎት ማነስ ስለመሆኑና አለመሆኑ ምርመራ የሚደረግ መሆኑን ሜጀር ጄነራል ኤድጋርድ አርቬሎ ገልጠዋል አውሮፕላኑ ተከስክሶ ከመጋየቱ በፊት ዘለው የወረዱትን ሁለት የሰራዊቱ አባላትን ጨምሮ 49 ወታደሮችን በአካባቢው ያሉ የጦር ሰራዊት ፖሊስና የእሳት አደጋ መከላከያ አባላት ተረባርበው መታደግ መቻላቸው ተነግሯል በዘንድሮው የቶኪዮ ኦሎምፒክ ተወዳዳሪ 472 አውስትራሊያውያን አትሌቶች መካከል ከፍተኛ ሬኮርድ ቁጥር ያላቸው ሴቶችና ነባር ዜጎች ተመርጠዋል። የአውስትሬልያ ኦሎምፒክ ቡድን ጁላይ 23 ለሚጀመረው የቶኪዮ ኦሎምፒክ 254 ሴቶች፣ 218 ወንዶችና 16 የነባር ዜጎች አትሌቶችን አሰልፈዋል። አውስትራሊያውያን አትሌቶች በኦሎምፒክ አዲስ የተካተቱትን የካራቴ፣ ስኬትቦርዲንግ፣ ከፍታ መውጣትና የባህር ላይ ቀዘፋን አካቶ በሰላሳ ሶስት የስፖርት ዘርፎች ይወዳደራሉ። በዚሁ ወደ ውጭ ምንዛሪ ይተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ79 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ ያካፋል ዝቅተኛ 9 ከፍተኛ ሥራ 7 አድላይድ በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ ሥራ 7 ሜልበርን በከፊል ደመናማ ይሆናል ዝቅተኛ አራት ከፍተኛ ስራ 4 ሆባርት በከፊል ደመናማ ይሆናል ዝቅተኛ ሁለት ከፍተኛ ሥራ 1 ካምብራ በከፊል ደመናማ ይሆናል ዝቅተኛ መቀነስ ሁለት ከፍተኛ ስራ 1 ሲድኒ በከፊል ደመናማ ይሆናል ዝቅተኛ 7 ከፍተኛ ሥራ 7 ብሬስበን በአብዛኛው ፀሐማ ሆኖ ይውላል ዝቅተኛ ስምንት ከፍተኛ 21 ዳርዊን ፀሐማ ሆኖ ይውላል ዝቅተኛ 21 ከፍተኛ 31 አዲስ አበባ ነጎድጓዳማ ይሆናል ዝቅተኛ 12 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የመከላከያ ሰራዊቱን ከመቀሌ ለማውጣት ድንገተኛ ውሳኔ ሳይሆን ከአንድ ወር በላይ የፈጀ ሂደት መሆኑን ጠቅላይ ሚኒስትር አቢይ አህመድ ገለጡ። ኒው ሳውዝ ዌልስ ላይ ተጥለው ያለውን የኮሮና ቫይረስ ገደብ የፊታችን አርብ የሚነሳ መሆኑን ለመናገር ጥቂት ቀናትን መጠበቅ ግድ እንደሚል ተነገረ። አውስትራሊያ በቶኪዮ ኦሎምፒክ አዲስ ሬኮርድ ያስመዘገበ የሴትና ነባር ዜጎች አትሌቶችን አሰለፈች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።